በትላንትናው የዜና መጽሄት ዝግጅታችን ታሳሪዎች በምን አይነት ሁኔታ እንዳሉ ባለማወቃቸው ቤተሰቦቻቸው መጨነቃቸውን ገልጸን ነበረም ዛሬ የስም ዝርዝራቸው በመለጠፉ ቢያንስ በዝርዝሩ የተካተቱ ቤተሰቦች እፎይታን አግኝተዋል። የአቶ ተስፋዬ ታሪኩ ባለቤት ወይዘሮ መለሰች ዋሴ፣ ያለንበት ሁኔታ በጣም ከባድ ሁኔታ ውስጥ ነበር ያለን። እንግዲህ ከቅዳሜ ቀን ጀምሮ እስከዛሬ ድረስ አስበው፣ በጣም ከባድ ነበርና ያለውን ዝርዝር ሁኔታውን እንዳለ ህዶ ታይቶ ነበረ እዛው ቅሪንጦ ማረሚያ ቤት ነው ያለ እሱ ተብሏለ፣ በቃ የሆነ ጥሩ ደስታውን ብንነገርም ከባድ ሁኔታ ላይ ነው ስለሆነ በጣም ተጨንቀን ነበረው። እግዚአብሔር የተመሰገነ ይሁን በጣም ደስ ብሎኛል። አሁን ህት የማለች ዛ ሰራታሁን ትርግሩን እንዳላይት አሁን ተብሎ የነገረች ያለበት ሁኔታ አሁን ደህና ነው። ምንም ጉዳት እንዳልደረስበት ነው የነገሩኝ እና እዛው ቅሊንጦ ነው ያለ ከቅዳሜ ጀምሮ ይታያል የተባለ እንግዲህ እሱም በአካል ለማግኘት ማለት ነው። በፌስቡክ ሞቷል ተብለው የነበሩት አቶ በቀለ ገርባ በህይወት እንዳሉ ተነግሯል። ባለቤታቸውን ለማነ ጋገር ያደረግነው ጥረት ባይሳካልንም የእሳቸው ጠበቃና የኦፌኮ የስራ አስፈጻሚ ኮሚቴ አባል አቶ ወንድሙ ኢብሳን አነጋግርናቸው ተከታዩን ብለውናል። በእውነቱ ከትላንትናና ከዛሬ ጠዋት ድረስ ቤተሰብ ብቻ ሳይሆን የኦሮሞ ፌዴራሊስት ኮንግሬስ ስራ አስፈጻሚ ኮሚቴ አባሎቹ አጠቃላይ በርካታዎቹ የአቶ በቀላ ገርባ ደጋፊዎች እንደ ኦሮሚያም እንደ ኢትዮጵያም በጣም ሀዘን ውስጥ ነበር ዛሬ ጠዋት

አዲሱ ጉርሜ ሳሌሎች ወደ መቶ ሰማና ሶስት ናቸው። አሁን እኔ ጥብቅና የቆምኩላቸው የኦሮሞ፣ የአማራ፣ የትግራይ ልጆች እነዚህ ሁሉ መንግስት በተቻለ መጠን በህይወት መቆየታቸውን እንዲገልጽ በጣም ገልጽ ለኛል። መንግስት የሞቱት ታራሚዎች ዝርዝር ገልጾ አስክሬናቸው ለቤተሰቦቻቸው ማስረከብ እንዳለበትም አስተያየት ሰጪዎቹ አክለው ገልጿል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።